የእስራት ፍርዱን እየፈጸመ ያለው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔት አዘጋጅና አሳታሚ ተመስገን ደሳለኝ የት እንደሚገኝ ማወቅ ከተሳናቸው ዘጠኝ ቀናት እንዳለፈ ቤተሰቦቹ ለአሜሪካ ድምፅ ገልጠዋል። የጋዜጠኞች ደህንነት ተሟጋቹ ሲፒጄ የኢትዮጵያ መንግስት ተመስገን ያለበትን ማሳወቅ ብቻ ሳይሆን መፍታትም ጭምር አለበት ነው የሚለው ጽዮን ግርማ ነው ዝርዝሩ ነው የያዘችው የፍትህ የአዲስ ታይምስና የፋክት ጋዜጣ አዘጋጅና ባለቤት ነበር ጋዜጠኛ ተመስገን ደሳለኝ ተመስገን ደሳለኝ የሐሰት ወሬዎችን በመንዛት ተከሶ ሶስት አመት እስር ተፈርዶበት በዚዋይ እስር ቤት ይገኝ ነበር እንደ ወንድሙ ታሪኩ ደሳለኝ ገለጻ ካለፈው ዘጠኝ ቀን ጀምሮ ግን በዚህ ይገኝበታል በተባለው ዝዋይ ማረሚያ ቤት ቤተሰቦቹ ቢመላለሱም ሊያገኙት አልቻሉም። የምስራቅ አፍሪካና የአፍሪካ ቀንድ የሰባዊ መብት ተሟጋች ድርጅት ተመስገን የት ነው ያለው ሲል በሚጠይቅ ርዕስ መግለጫ አውጥቷል። ይህን መግለጫ ተከትሎም የጋዜጠኞች መብት ተሟጋች ድርጅቶችና ዓለም አቀፍ ብዙሃን መገናኛ ተመስገን ደሳለኝ የት ነው በሚል መጠይቅ በትዊተር ላይ ቅስቀሳ በማድረግ ላይ ናቸው። ማምሻውን የጋዜጠኛ ተመስገን ደሳለኝ ወንድም ታሪኩ ደሳለኝ ጋር ደውዬ ጠይቄው ነበር። እንግዲህ በዘጠኝ ቀኑ በተከታታይ አንድ ቀንም ሳናርፍ የእስር ቤት ያለው መልሳቸው የት እንዳለ አናቅም። አንድ ጊዜ ነገር ነው የሚሉት እና ሁሉም ጋር ገብተናል። ለምሳሌ የፌዴራል ማረሚያ ቤት አስተዳደሮች ጋር ገብተናል። ሊያናገሩን አልፈለጉም። ኮሚኒኬሽን ጉዳዮች እኔ በግሌ ደግሞ የነበረ ለጉዳዩ ምንም የማውቀው ነገር የለም ብለውኛል። እንግዲህ ፍትህ የተፈረደበት ስተኛ ደስ ሚኒስቴርስ የሚሆነው ዋናዎቹ እንግዲህ መጽናቱ እነሱ ማናውቅም ብለውናል። እንግዲህ ቤት እንዳለፈናል ዛሬ በጣም ቅድሞ ይችናል ማለት ነው። ምግብ ይዛችሁ ስትሄዱ ሌላ ቀን ተጠርቶላችሁ ነው የምታቀብሉት ወይስ ለጥበቃው ነው የምታቀብሉት? አይ አይደለም ራሳችን ሰፋችን እንገዳለን። ተጠርቶልን ተገናኝተን እኛ ነው የምናቀብለው። ለራሱ ለግ እኛ ነው የምናቀብለው። ስለዚህ አሁን እሱ ልታደርጉ ስትሄዱ ነው የለም የተባላችሁት? አዎ እንግዲህ እንደተለመደው ነው እንግዲህ ሲኬድ፣ የለም አሉ። የለም ምን ማለት ነው ስንል በቃ የት እንዳላናቅም አሉ ማለት ነው። ምግብ የተቀበላችሁ የለም ማለት ነው። ማው የለም በቃ ቅንት ራሱ እኮ ተመስገን የሚባል ስለ እኛ እዚህ የለም። ኧረ ከአራት ቀን በስተቀር ነው መሰል ነበር ምናምን አልናቸው። አይ በቃ የለም፣ የት እንዳላናቅም እኛ ሊያስገበሩ አልፈለግም። ለምን ያህል ጊዜ ነው እየተመላለሳችሁ የጠየቃችሁት? ዘዋይ እስከ ዛሬም ጨምሮ በጣም የቀሙሆኑ ሙሉ ሁሉንም ቀን ዝዋይ እስር ቤት ከዚህ የለም ከመባላችሁ በፊት ለምን ያህል ጊዜ ተጠይቃችሁ ታልተመላለሳችሁ? ሁለት ዓመት ከሁለት ወር እንግዲህ ሆኖ አለ ሁለት ዓመት ከወር ከምናምን ቀን ውስጥ ሙሉ ጠይቀናል የተመላለስን እዛ ባለበት። በዚህ በሁለት ዓመት ጊዜ ውስጥ የለም ተብላችሁ ታውቃላችሁ? በዚህ ሁለት ዓመት ጊዜ ውስጥ የለም ተብለን ሳይሆን የምናውቀው በቃ አይጠየቅም መጠየቅ አይቻልም ብለው ለወርም ለሁለት ወርም ለአስራ አምስት ቀንም ለሀያ ቀንም በተለያዩ ጊዜ ከልክለውናል። የለም ሳይሆን አለ ግን መጠየቅ አትችልም እዚህ የለም ከና እንዳሁኑ ትንዳላና ቀን የለም ተብለን አናውቅም። ዛሬ ሄዳችሁ ነበረ? ዛሬ ሰው ልከን ነበረ። ተመስገንን ጓደኞች ነበር የላክ ነው። እንግዲህ እኛን ጠልቶ ሊሆን ይችላል ብለ ለነቱም ተመሳሳይ መልስ እንሰጣቸው ተመስገን የለም ብለው። በጣም አመሰግናለሁ። እግዚአብሔር ስጥልኝ። ታሪኩ እሺ፣ እግዚአብሔር ስጥልኝ ማመሰግ ይህንኑ በተመለከተ የጋዜጠኞች መብት ተሟጋቹ ሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሚቲጋ ተመስገን ያለበትን ሁኔታ ለማወቅ እንዳልተሳካላቸው ገልጸዋል። በማህበራዊ ሚዲያ ላይ ቅስቀሳ ከማድረግ ባለፈም ለጊዜው ምንም ማድረግ እንዳልቻሉ ተናግረዋል። በእርግጥ ጉዳዩ በጣም እያሳሰበን ነው። በማኅበራዊ መገናኛ ብዙሃን ጎላ ብሎ እንዲሰማ ለማድረግ ሞክረናል። የኢትዮጵያን ባለሥልጣናት ለማግኘት ጥረት አድርገናል። ይሁን እንጂ አልተሳካልንም። የሚያሳዝነው እስካሁን ገና ምንም መረጃ አላገኘንም። ሙረት ያያይዘው መንግስት የማንኛውም ጋዜጠኛ መብት ሊያከብር ይገባዋል። በእስር ላይ ያለን ጋዜጠኛ የት እንዳለ ለቤተሰቦቹ ማሳወቅ ደግሞ ግዴታ ነው ብለዋል። ተመስገን ያለ ጥርጥር የሕሊና እስረኛ ነው። ጨርሶውኑ ሊታሰር አይገባውም ነበር። የጋዜጠኛነቱን ሥራ በማከናወኑ ምክንያት ብቻ ታስሮ መገኘቱ ክፉ ነገር ነው። በመሆኑም እኛ የኢትዮጵያን መንግሥት ባለሥልጣናት የምንጠይቀው ቤተሰቡ ያለ አንዳች መዘግየት እንዲያገኘው ብቻ ሳይሆን እርሱና ሌሎቹም ኢትዮጵያ ውስጥ ታስረው የሚገኙ ዐሥራ ስድስት ጋዜጠኞችና ብሎገሮችም እንዲለቀቁ ነው። የተመስገን ደሳለኝ ቤተሰቦች በጣም በጭንቀት ውስጥ መሆናቸውን የሚናገረው ወንድሙ ታሪኩ ደሳለኝ፣ በተለይ እናታቸው ሕይወቱ አልፎም ከሆነ ንገሩኝና እርሜን ላውጣ እያሉ እያስቸገሯቸው እንደሆነ ተናግሯል። የፌዴራል ማረሚያ ቤቶች አስተዳደር ድርጅት የኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው መንግስቴ ጋዜጠኛ ተመስገን ደሳለኝ ስለሚገኙበት ሁኔታ ከቀናት በፊት ከአሜሪካ ድምፅ ተጠይቀው ተመስገን ዝዋይ እስር ቤት እንደሚገኝ ነው የማውቀው ብለው ነበር። በትላንትናው ዕለት አሶሽትድ ፕሬስ ባወጣው ዘገባ ደግሞ አቶ ግዛቸው መንግስቴ ምንም መረጃ የለኝም ብለዋል። በዛሬው ዕለት አቶ ግዛቸው መንግስቴንና የኢትዮጵያን መንግስት ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካልንም። ጥረታችንን እንቀጥላለን።